የሰሜን ሸዋ ዞን ዋና አስተዳዳሪ አቶ ታደሰ ገብረ ጻድቅ ዛሬ ለዶቸቤሌ በስልክ እንደተናገሩት ህወሓትና ግብረአበሮቹ ሰሜን ሸዋ ውስጥ በኢትዮጵያ ኃይሎች ከበባ ውስጥ ገብተዋል። ትግራይ ወራሪ ኃይል እና የእሱ የጡት ልጅ ቀለበት ውስጥ ገብተው ዙሪያውን እየተቀጠቀጠና እየተቀበረ ነው የሚገኘው። በዚህም ጀግናዊ መከላከያ ታይታችን ልዩ ኃይል ሚሊሻና ፋኖ እንዲሁም ህዝቡ በጋራ በመሆን እጅግ በጣም አስደናቂና ታሪክ ሊረሳው የማይችል ታሪክ እየተሰራ ነው ያለው። በዚህም በተለይ ደግሞ የአየር ኃይላችን እየፈጸመ ያለው ጀብድ እጅግ በጣም የሚገርም ነው። በሰሜን ሸዋ ጦርነቱ በሁለት ግንባሮች እየተካሄደ እንደሆነ ያመለከቱት አቶ ታደሰ የዞኑ ተራሮች ወራሪ ላሉት የህወሓት ኃይሎችና ተባባሪዎቻቸው ቀበሪያቸው እንደሚሆን ተናግረዋል። የምስራቅ ግንባርና የምዕራብ ግንባር የሚባለው ነው። ከዚህ ከምስራቅ ግንባር አኳያ ወደ ሶስት ንዑሳን ግንባሮች አሉ። የደብረሲና ወይም ደግሞ የይፋቱ አለ። የመዘዞት አርማበርን ኮሪደር ይዘ አለ። የታችኛውን የተጉለቱን ይዘ የሰላ ድንጋይ ሞላሌ መስመርን ተከትሎ የሚካሄዱ ናቸው። በእነዚህም በሶስቱም አቅጣጫ እጅግ በጣም ጥሩ በሚባል መንገድ እየሄደ ነው ያለው። ሌላኛው በ ካራ በአለም ከተማ ሚዳው አካባቢ የሚገኘው ነው። በጃማ ደጎሎ አድርጎ ያለው ግንባር ነው። ይህም በጣም በጥሩ ሂደት ውስጥ ነው ያለው። እና በአጠቃላይ የሸዋ ተራሮች፣ የሸዋ ኮረብቶች የጠላት ኃይል መቀበሪያ ይሆናሉ የሚለው በተግባር እየተረጋገጠ ና እየታየ ነው ያለ። ጦርነቱ በዋግምራ ብሔረሰብ አስተዳደር ቆዝባ በተባለ አካባቢ ሲካሄድ እንደነበር ና ውጤት እንደተመዘገበበት የብሄረሰብ አስተዳደሩ ምክትል አስተዳዳሪ አቶ ተስፋይ ገብሬ ገልጸዋል። ቆዝባ ግንባር ምሻችንን በተደራጀ መንገድ እየተከላከልም እያጠቃሚ ያለበት ሁኔታ ነው ያለው። እንግዲህ ሰቆጣ ለመግባት አደረጃጀትንም ሁሉም ስራ እያጠናቀቅን ነው። የጠቅላይ ሚኒስትሩ ወደ ግንባር መዝመት ለሰራዊቱ የበለጠ የውጊያ ሞራል እንደፈጠረለትም አቶ ተስፋይ አመልክተዋል። በጣም በሚገርም ሁኔታ ኢትዮጵያዊነት ስሜት ማለት ከዚህ በላይ ይገለጻል ብዬ አላስብም። መጀመሪያም የነበረው ኢትዮጵያዊነት ስሜት አለ ኢትዮጵያ አንድነትን በመፍጠር ይህን ጠላት በተባበረ ክንድ ማፍረስ መቻል አለብን የሚል ጦር ነው የነበረው። አሁን የአካባቢ ሚኒሻ፣ ወጣቱ፣ ህብረተሰቡ፣ የአማራ ልዩ ሀይል እጅግ በጣም ደስ በሚልና ወኔ በሚሰምንቅ ሁኔታ የፈጠረበት ኢትዮጵያ አንድነትና ለኢትዮጵያ መስዋዕት መሆን ስሜት እጅግ በጣም ከፍተኛ ነው። ጦሩ ላይ እኛም ግንባር እና ሌሎች ማወደ ግንባሮች ላይ ጦሩ ላይ ያለው ስሜት እውነት ለመናገር እጅግ በጣም ደስ የሚልና ኢትዮጵያዊነት በዚህ ፕራክቲካል ስራ መገለጽ መቻል አለበት የሚል ወኔ ሰንቆ እየተንቀሳቀሰ ያለበት ሁኔታ ነው ያለው። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ ታደሰ በበኩላቸውን የዶክተር አብይ ወደ ግንባር ማቅናት ለሰራዊቱ ከፍተኛ መነቃቃትን ፈጥሯል ነው ያሉት። አሁን ጠቅላይ ሚኒስትራችን ያሳለፉት ውሳኔ እጅግ በጣም ትልቅ አቅም የሆነ ሞራል የፈጠረ ወጣቱን ያነሳሳ አጠቃላይ ማህበረሰቡን ያነሳሳና ወደ ተስፋ መቁረጥ ሄደው የነበሩትን ጭምር ተስፋ ያለመለመና እውነትም እናሸንፋለን የሚል ወኔ የሰነቀ ስለሆነ በእጅጉ በእጅጉ ያነቃቃና ያበረታታ ነው። እሳቸው አቅጣጫ አስቀምጠው ወደ ግንባር መንቀሳቀስ ከጀመሩ ጊዜ ጀምሮ በየግንባሩ ተጨባጭ ውጤቶች እየተመዘገቡ ነው ያሉት። በእርግጠኝነት በአጭር ቀናት ውስጥ አጠቃላይ ሁኔታው ተቋይ ችን እንመለሳለን የሚል እምነት እና ኮሚትመንት ነው ያሳደረው። ከህወሓት በኩል አስተያየት ለማካተት ያደረግነው ጥረት አልተሳካም። አለምነው መኮንን ለዶች ቤሌ ራዲዮ ባህር ዳር